በጋምቤላ የተፈጠረው እልቂት ብዙዎችን እያነጋገረ ነው። መንግስት ይህ ሁላ እልቂት ሲፈጸም የት ነበረም? ደህንነቱ፣ ፖሊሱ፣ መከላከያው ምን ሲሰሩ ነበር? ከተፈጠረም በኋላ መንግስት ላለቁት ዜጎች ፈጥኖ ብሔራዊ የሀዘን ቀን ለምን አላወጀም? የሚሉና ሌሎች ብዙ ብዙ ጥያቄዎችና ቁጭት አዘል አስተያየቶች እየተሰጡ ነው። መድረክና ሰማያዊ ፓርቲም በዚህ ዙሪያ በጋራ ጋዜጣዊ መግለጫ ሰጥቷል። ተጨማሪ ማብራሪያ እንዲሰጡን የመድረኩ ምክትል ሊቀመንበር እና የህዝብ ግንኙነት ኃላፊ አቶ ጥላሁን እንደሻው እና የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነትን አነጋግርናቸዋል። አቶ ጥላሁን እንደሻው እንግዲህ አሁን ከሁለት መቶ በላይ ወደ ሁለት መቶ ስምንት የሚሆን ሰው ነው በመንግስት መግለጫ መሰረት ያለቀበት እና ከመቶ በላይ ሰው የታፈነበት ሁኔታ ምንድን ነው እኛ ህዝቡ ደህንነቱን የሚጠብቅ ሁኔታ በአካባቢው የራሱ የሚጠብቅበትም ሆነ በመንግስት በኩል የሚጠበቅበት ሁኔታ አለመኖሩ ነው ትልቁ ችግር የነበረው። ስለዚህ ዋናው ችግር ምንድን ነው? ራሱን እንዳይከላከል ትጥቅ ለው ትጥቅ እንዳይኖረው ተደርጓል። በአካባቢ ትጥቅ የማስፈታት ሁኔታ አለ። ይሄ ሁሉ የተደረገው ደግሞ በሱ ላይ ጥቃት የሚሰነዝሩ ሰዎች በካ አካባቢ ባልጠፉበት ሁኔታ ነው። ይሄ ትጥቅ ማስፈታት ካለ ደግሞ በመንግስት በኩል ተገቢ ጥበቃ አልተደረገለትም። በዚህ ምክንያት ይሄ ሁሉ የህይወት ጉዳት ህዝብ ላይ ላይ ሊደርስ እንደቻለ ነው የምንገነዘበው። ና እንደዚህ አይነት ሁኔታ ውስጥ ያሉት ወገኖቻችን ጋምቤላ ያሉ ብቻ ሳይሆን በሁሉም ጥረፍ አካባቢ ያሉት ለእነሱ ደህንነት ዋስትና የሚሆን ነገር በሌለበት ሁኔታ ውስጥ ትጥቅ አስፈጥቶ ለጥቃት አጋልጦ ተገቢ አይደለም እና እንዲህ አይነት ጉዳት ስለሚያስከትል መደገም የለበት ነው። ኛ የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነትም የፓርቲያቸውን አቋም እንዲህ ዘርዝሯል። እንግዲህ መግለጫው በሀገራችን በተለየ ሁኔታ ኢትዮጵያ በቀጠናው እንግዲህ የተሻለችና የተረጋጋ ሀገር ረዥም ጊዜ የሀገረ መንግስትነት ክብርና ልምድ ያለው ሀገር ነበር። አሁን ግን በሚደንቅ እና በሚያሳዝን ሁኔታ በጣም ትናንሽ እና ትናንት የተፈጠሩ ሀገሮች ሁሉ ምኑነቱ በማይታወቅና እስካሁን ግልጽ ባልሆነ ሁኔታ በጋምቤላ አካባቢ በሀገራችን ክፍል ላይ የታጠቁ ኃይሎች ሰርገው ገብተው ከሁለት መቶ በላይ ዜጎቻችንን አሰቃቂ በሆነ ሁኔታ ገለዋል። ከመቶ ሁለት በላይ በራሱ በመንግስት ዳታ ህጻናትን አፍነው ይዘው ወስ ወስደዋል ። ከሁለት ሺህ በላይ የቁም ከብቶችን ወስደዋል እና ከባድ የሆነ አሰቃቂ የሆነ በጣጠቀ እና በተደራጀ ኃይል በሀገራችን ላይ ሉዓላዊነታችንን ደፍረው ዜጎቻችንን በእንዲህ አይነት ሁኔታ ጨፍጭፈዋል እና ያም በተመለከተ የተሰማንን ጥልቅ ሐዘን መጀመሪያ ለኢትዮጵያ ሕዝብ እና በተለይ ለጋምቤላ አካባቢ ወገኖቻችን ማስተላለፍ ነው። ሁለተኛ ይሄ ነገር ደግሞ የተፈጠረው እጅግ እንዝላልነት በበዛበት እና ምናልባትም መንግስት የሌለው ሀገር ዜጎች እንኳን ተደራጅተው ራሳቸውን ቢጠብቁ ሊደርስ የማይችል አደጋ መድረሱ ኢትዮጵያ እውነት መንግስት አላት ወይ የሚያሳይ ስለሆነ በመንግስት አሰራርና ዝርክርክለት ላይ የተሰማንን ጥልቅ ቅሬታ ነው። አሁንም ቢሆን የተወሰዱ ወገኖቻችን እና የታገቱ በአስቸኳይ እንዲፈቱ እንዲሁም ደግሞ ለተደረገው ነገር በአስቸኳይ መንግስት አጻፋው እንዲሰጥና ማብራሪያ እንዲሰጥ ይሄንን ቅሬታችንን ስሜታዊ በሆነ ሀዘናችንንም ለማስተላለፍ ነው። እንግዲህ ለጊዜው ዝርዝር ሁኔታውን ወደፊት እንሄድበታለን። በተያያዘ ዜና የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ ከነገ ጀምሮ የሁለት ቀናት ብሔራዊ የሀዘን ቀን መጠን እንዲታወጅ ወስኗል። በዚሁም መሰረት በመላ አገሪቱ፣ በውጭ በሚገኙ የኢትዮጵያ ዲፕሎማሲ ተቋማትና ንብረትነታቸው የኢትዮጵያ የሆኑ መርከቦች ባንዲራ ዝርቅ ያደርጋሉም። የፌዴራልና የክልሉ መንግስታትም ታፍነው የተወሰዱ ህጻናትን ለማስመለስና በአጥፊዎች ላይ የማያዳግም እርምጃ ለመውሰድ የጀመሩትን እንቅስቃሴ አጠናክረው እንዲቀጥሉ ምክር ቤቱ አሳስቧል። ለዶቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። Ka at these ababam.